Voice of America። ኦባማ ኬር በሚል ተቀጥያ ስም የሚጠራውን ለአቅም ተመጣጣኝ የጤና ጥበቃ ዋስትና ድንጋጌ እንዲተካ የቀረበው የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የጤና ጥበቃ ሕግ ሥራ ላይ ከዋለ በቀጣዮቹ አስር ዓመታት ውስጥ የጤና ጥበቃ አገልግሎት ዋስትና የሚያጡ አሜሪካውያን ቁጥር በሀያ ሁለት ሚሊየን እንደሚጨምር ተገልጿል። ይህንን ትናንት ይፋ ያደረገው ከፓርቲ ወገንተኝነት ነፃ የሆነው የዩናይትድ ስቴትስ የተወካዮች ምክር ቤት የበጀት ቢሮ ነው። ሪቻርድ ግሪን ያጠናቀረው ዘገባ አለ። ቆንጅታዬ ታቀርበዋለች ለዩናይትድ ስቴትስ ምክር ቤት በጀትና ምጣኔ ሀብትን የተመለከቱ መረጃዎችን የሚሰጠውና ግምገማዎችን የሚያካሂደው በእንግሊዝኛ አህጽሮት መጠሪያው ሲቢኦ የተባለው የፌዴራሉ መንግስት መስሪያ ቤት እንደሚለው ባለፈው ዓመት የተወካዮች ምክር ቤቱ በጠባብ ድምፅ ያሳለፈው የጤና ጥበቃ ህግ ረቂቅ መሰረት በአስር ዓመታት ጊዜ የጤና ዋስትና የማይኖረው አሜሪካዊ ቁጥር በመወሰኛው ከቀረበው በአንድ ሚሊዮን ያንሳል። 21 ሚሊዮን ማለት ነው። በሁለቱ ምክር ቤቶች በቀረቡት የጤና ዋስትና ረቂቅ ህጎች ተጠቃሚው የሚጠበቅበት ክፍያ በመጀመሪያዎቹ ሁለት ዓመታት ይጨምራል። ከዚያ በኋላ ግን እንደ ኤሮፓውያን አቆጣጠር ከ2020 ዓመተ ምህረት በኋላ መቀነስ ይጀምራል። ተጠቃሚው ለሕክምና አገልግሎት ከኪሱ የሚከፍለውና የጤና ዋስትናው በሚሸፍነው ላይ የሚጨምረው ክፍያ ይቀጥላል። የመወሰኛው ረቂቅ ሕግ በክፋቱ በተወካዮች ምክር ቤት ከቀረበው የሚተናነስ አይደለም ይላሉ የመወሰኛ ምክር ቤቱ የዴሞክራቶች መሪ ሴኔተር ቸክ ሹመር። ዲስ ሲቢኦ ሪፖርት ሹድ ቢ ዘ ኤንድ ኦፍ ዘ ሮድ ፎር ትራምፕ ኬር። ሪፐብሊካንስ ውድ ቢ ዋይዝ ቱ ሪድ ኢት ላይክ አ ጃይንት ስቶፕ ሳይን። ይሄ የሲቢኦ ሪፖርት የትራምፕ ኬር መጨረሻ ሊሆን ይገባል። ሪፐብሊካኖች ይልቅ ሪፖርቱን ከዚህ ለአገሪቱ ለባለመካከለኛ ገቢው ሕዝብና ለራሳቸውም ፓርቲ አደገኛ ከሆነ ጎዳና ቁምና፣ ወደ ኋላ ተመለስ እንደሚል ግዙፍ ማስጠንቀቂያ ቢያዩት ብልህ በሆኑ በመወሰኛው በቀረበው በአዲሱ የጤና ጥበቃ ሕግ አሜሪካውያን የጤና ዋስትና እንዲገዙ አይገደዱም። ባይገዙ መቀጮ መክፈልም አይኖርባቸውም። ሌላው ደግሞ ገቢያቸው ዝቅተኛ የሆነ ሰዎች የጤና ዋስትና መግዛት እንዲችሉ ለመርዳት የሚሰጠው ድጎማ የሚቀር መሆኑ ነው። የመወሰኛ ምክር ቤቱ የብዙሃን ሪፑብሊካኖች መሪ ሚች ማኮኔል ኦባማ ኬር በሚሊዮኖች የተቆጠሩ ሰዎችን ከሚፈልጉት የጤና ዋስትና እቅድ እንዲወጡ አስገድዷል፣ ወይም ብዙ ሚሊዮኖችን በግድ የማይፈልጉትን፣ አለያም አቅማቸው የማይፈቅደውን የጤና ዋስትና እንዲገዙ አድርገዋል። ስለዚህ አንድ እርምጃ ካልወሰድን ተጨማሪ አሜሪካውያን የማይፈልጉትን ዋስትና ግዙ እየተባሉ ወይም የሚገዙበት አቅም ሳይኖራቸው በዚህ ወጥመድ ውስጥ ተይዘው ሊቀሩ ነው። ስለዚህ አሁን በኦባማ ኬር ያለው ሁኔታ ይህ ነው። አሜሪካውያን አውቀውታል። ተቀባይነት የለውም። አሜሪካውያን የተሻለ ጤና ጥበቃ ያስፈልጋቸዋል እየሰራን ያለነውም ይህንኑ እውን ለማድረግ ነው። የብዙሃን ሪፑብሊካኖች መሪው ሚች መኮነል ይህንን ይበሉ እንጂ በፓርቲያቸው የቀረበውን ረቂቅ ህግ እንደማይደግፉ ያስታወቁ በርካታ ሪፑብሊካኖች አሉ። ሪፑብሊካኑ በመወሰኛው ያላቸው ባለ አብላጫ መቀመጫነት ሀምሳ ሁለት ለአርባ ስምንት ብቻ በመሆኑ ያቀረቡት ህግ የመውደቅ አደጋ ተደቅኖበት ነው ያለው። ለዘብ ያለ አቋም ያላቸው ሪፑብሊካኖች የፌዴራሉ መንግስት የችግረኞችና የአካል ጉዳተኞች የጤና ጥበቃ ፕሮግራም ሜዲኬድ በጀት ላይ የታሰበውን ከባድ ቅነሳ ይቃወማሉ። ወግ አጥባቂዎች በበኩላቸው ህጉ አሁን ያለውን ስርዓት ከመጠን በላይ እንዳለ የሚያቆይ ነው ብለው ያማርሩታል። ከዚህ በተጨማሪ በሴኔቱ ሪፑብሊካን ህግ ውስጥ የተካተተውና ለባለጸጎቹ አሜሪካውያን የሚደረገው የግብር ቅነሳ ትልቅ ተቃውሞ ገጥሞታል። ለሴኔቱ የጤና ጥበቃ ህግ ወጪ የሚሆነውን ገንዘብ ለመመደብ ወሳኝ መንገድ ተደርጎ የተያዘውም ይኸው የግብር ቅነሳ ነው። ሪፑብሊካኖች የቀደሙት ፕሬዚደንት ባራክ ኦባማ አይነተኛ የአገር ውስጥ ክንዋኔ የሆነውንና በስማቸው ኦባማ ኬር ተብሎ የሚታወቀውን ለአቅም ተመጣጣኝ የጤና ጥበቃ ህግ እንደ ኤሮፓውያን አቆጣጠር በ2010 ዓ.ም ከሰባት ዓመታት በፊት ማለት ነው ከተደነገገበት ጊዜ አንስቶ ሰርዘን በሌላ እንተካለን ብለው ሲዝቱ ቆይተዋል። መወሰኛው የራሱን ህግ ካሳለፈ መምሪያው ወይ ያንኑ የመወሰኛውን ህግ ማሳለፍ ይኖርበታል፣ አለያም የራሱን ረቂቅ ህግ ከመወሰኛው ህግ ጋር ማስታረቅ አለበት። ያ ከሆነ በኋላ ነው ፕሬዚደንት ዶናልድ ትራምፕ እንዲፈርሙ የሚቀርብላቸው።